የወጣቶች ዓለም በዓለም ላይ የፌስቡክ ተጠቃሚዎች ቁጥር ብቻ 1.8 ቢሊዮን ደርሷል። በአጠቃላይ የማህበራዊ የመገናኛ ዘዴዎች ተጠቃሚዎች ቁጥር ባለፉት ዓመታት እጅጉን ጨምሯል። ነገር ግን የተጠቃሚው ቁጥር ብቻ ሳይሆን የሚፈጸሙ ወንጀሎች ቁጥርም ከፍ ብለዋል። ቁጥሩ ከዓመት ዓመት እየጨመረ እንጂ እየቀነሰ አልሄደም። የወንጀል አይነቶቹም የዛሬው ያህል ጨምረዋል። የግለሰብን ፎቶና መረጃ ሰርቆ በሰው ስም መነገድ፣ የሀሰት ወሬዎችን ማባዛትና ስም ማጥፋት፣ ያልሞቱ ታዋቂ ሰዎችንም ይሁን ተራውን ሰው ሞተዋል እያሉ ቀልብ ለመሳብ መሞከር፣ የሽብር ጥቃቶችን ማስተዋወቂያ መድረክ መክፈት፣ ከወሲብ ጋር የተገናኙ ጥቃቶች መፈጸም ኮንጀሎቹ ጥቂቶቹ ናቸው። ለዛሬ የማህበራዊ መገናኛ ዘዴዎች ተጠቃሚ የሆኑ ሶስት ኢትዮጵያውያን የገጠማቸውን በቅድሚያ ባጭሩ እንቃኛለን። ሳውዲ አረቢያ የምትኖርና የምትሰራው አለም ፀሐይ ፍቅረኛ ለመተዋወቅ አማራጭ ሆኖ ያገኘችው ፌስቡክን ነበር። እዛም ላይ አንድ ኢትዮጵያዊን ተዋወቀች። አቀረበችው። ብዙ እናወራ ነበር። ይደውልልኛል። አዲስ አበባ ነው፣ ፖሊስ ነው። እንዲያውም አንዳንድ ጊዜ ስብሰባም ላይ ሆኖ ስብሰባ እንደሆነ ያሰማኛል፣ እንዳምነው ማለት ነው፣ በደወልኩ ሰዓት ወጣቷም ፍቅረኛዋን ጨርሶ በአካል ሳታገኘው ግንኙነታቸው በስልክ ብቻ ይቀጥላል። የሆነ ጊዜም ቤትነት ስራ ትባልና አለም ፀሐይ ገንዘብ ትጠየቃለች። ከተተዋወቀን አመት ከሞላም በኋላ ነው መጠየቅ የጀመረው እኔ በወቅቱ እጄ ላይ አልነበረኝም ነበር እሱ እየጠየቀኝ ሰላሳ ሺህ ብር ነበር። በአጋጣሚ እጄ ላይ አልነበረኝም እና ለሚቀጥለው ልክልሃለሁ ብዬ እኔ ትንሽ ነው የላኩለት። ይህ በእንዲህ እንዳለ አለም ፀሐይ አንድ የስልክ ጥሪ ይደርሳታል። መስመር ላይ ግን ፍቅረኛዋ የምትለው ግለሰብ አልነበረም። ደወለች። እኔ ጋ ምንሽ ነው አለችኝ። ለምን ፈለግሽ ስላት፣ ምንነቱን ለማወቅ ፈልጌ ነው። ምኑ ነሽ አለችኝ። እኔ ፍቅረኛው ነኝ አልኳት። ያው እሷም እንደሆነች ፍቅረኛው እንደሆነች ነገረችኝ። ያው በዛ ስንነጋገር እሷንም እንዲሁ እንደጠየቃት ያው አንድ ከሆነን መተጋገዝ አለብን የሚለውን ሀሳብ ያመጣል እና እርዳታ ይጠይቃል ማለት ነው። ገንዘብ እንድንልክለት ማለት ነው። አሁን ችሊ ባትደውል ኖሮ አላውቅም፣ በዚሁ እቀጥልበት ነበር ማለት ነው። የኔም ፍቅረኛ ነው ብላ የደወለችላት ሌላ ሴት አለም ፀሐይን ተዋውቃ የደወለችላት የግለሰቡ የፌስቡክ ገጽ ላይ የጻፈችውን አስተያየት ተመልክታና ተጠራጥራ ነበር። ነገሩ ግን በዚህ አላበቃም። አለም ፀሐይ መረጃ ፈልጓዋን ቀጠለች። እሷ እንደምትለው ግለሰቡ በተለያየ ስም ሌሎች የፌስቡክ ገጾች አሉት። ፍቅረኛ ያደረጋቸውም ሌሎች አምስት ሴቶች አሉ። እሷ ያነጋገረቻቸው ግን ሁለት ናቸው። እዚህ ሳውዲ አረቢያ ያለ ነው። ሶስት ናን ዱባይ አንድ አለች። አራት ናን በዛ። አሁን በእችኛ አንዷ ልጅ በደወለችልኝ እንትን ነው የተተዋወቅ ነው ሌሎችንም እንትን ያልኩት ማለት ነው እና ፌስቡክ ላይ ጽፌ ነበር እና ስለሱ የመስሪያ ቤቱ አንድ ሰው ሲገልጽልኝ ባለትዳር እንደሆንና የአንድ ልጅ አባት እንደሆን ነግሮኛል። ሶስታችንም ስላወቀን እንደገና ደግሞ ሌላም ሰው እንዳያውቅበት ስለፈለገን የፌስቡክ ላይ በጻፍኩት ነገር ዛቻ እንትን አለብኝ ያው ኢትዮጵያ ሲሄድ እንደሚያጠቃኝ በስልጣኑ የፈለገውን ማድረግ እንደሚችል እኔ ካወራሁኝ ዋጋዬን እንደሚሰጠኝ ብዙ ጊዜ ነው የጻፈልኝ ኢትዮጵያ የሚኖረውና የፌስቡክ ተጠቃሚ የሆነው በላይነት ደግሞ የገጠመው ከአለም ፀሀይ ትንሽ ለየት ይላል የፌስቡክ ገጹ በፖሊስ ተጠያቂ አድርጎታል ነገሩ ትንሽ ውስብስብ ነው ጊዜው ቆይቷል። ወደ አምስት አመት አካባቢ ሆኖ ያለ እና አንድ ሱቅ ሄድኩና በሰዓቱ ከቴሌ ስልክ ለማውጣት ያስቸግር ነበረ። በሰዓቱ ከሱቅ ሄድኩና ገዛው ሲታል ነበረውም እንትን ሲም ካርዱ ዝም ብዬ ከሱቅ ለጊዜው ገዝቼ እጅ የመጣውና በዛ ስልክ ስጠቀም ነበረ እና ከበጣት አንድ ቀን ያ ስልክ ከነቀፎ ከኪሴ ተወሰደብኝ፣ እና ጠፋኝ። ከዛም በፊት ግን እኔ ፌስቡክ ከፍቼ ይጠቀምበት ነበረ በዛ ስልክ እና እየተጠቀምኩ ያለ፣ ግን ያ ስልክ ከነቀፎ ጠፋብኝና አገልግሎት ላይ አለ ስልኩ፣ የአገልግሎት ላይ አለ ማንነቱ አይታወቅም። ስልክ ስደውል አንስቶ ይሰድውኛል፣ ምን ይሉኛል። ግን ተውኩትኝና ፌስቡክን በዛ አካውንቴን እያስገባው በሌላ ሲም አስገብቼ በዛ አካውንት በዛ ስልክ ቁጥር እጠቀማለሁ። አስችል አሁንም ድረስ ስጠቀም ነበር ፌስቡክ። ችግሩ አሁን ነው የሚጀምረው። ከዚሁ በላይነህ ከሚኖርበት ሰፈር ሌላ ስልክ ይጠፋል። ይህም ስልክ የጠፋበት ግለሰብ ጉዳዩን ለቴሌ ያሳውቃል። ያኔም ከዚህ ከጠፋው ስልክ ወደ ቀድመው በላይነህ ይጠቀምበት የነበረው ስልክ አስር በር እንደተላለፈ ይደረስበታል። ፕሪንት ተደርጎ ይሰጠዋል። ለዛ ልሽ መጀመሪያ ላይ ይህን አገኘ ያንን ስልክ ያገኘውን ስልክ ፌስቡክ ላይ ሰርች ያደረገ አባይነጠላውን የሚል ስልክ ከመጀመሪያው ወጣለት ከነፎቶ ይወጣለት። በቀጥታ ፖሊስ ይዞ ወደ እኔ የመጣ፣ አንድ ሰፈር ነው ደሞ በላይነህ። ስልኩ እንደጠፋ ለፖሊስ የሚሆን ቁጥሩን መቀየሩን ለፌስቡክ አላሳወቀም። ይህም ኋላ ላይ ምን እንደሚከሰት ባለማወቁ ነው። ተያዝኩና ተጠየቅኩን። ይሄ ስልክ ከጠፈኝ ብዙ ጊዜ ሆኖታል። እኔ እየተጠቀምኩበት አይደለም። ሰው እየተጠቀምበት ነው ያለው፣ ማንነት እንደው ማወቅ አልቻልኩም። በድጋሚ ለማስወጣት ደግሞ ሪሲት ስላልነበረኝ፣ ሪሲት ስለሌለኝ፣ ቴሌ ፈቃደኛ ስላልሆነ ተቋርጧል። ስለዚህ ምንም ማድረግ ስለማልችል ሰው ነው እየተጠቀምበት ያለው። ማስረጃለኝ እንደመጥፍ ስለመጥፋቱ ነው ብዬም ይህንን ባቀርብ በሰዓቱ ለፖሊስ ሪፖርት ማድረግ ነበረብህ። ስለዚህ ይህን ስላላደረግ ወንጀለኛ አንተ ነው። በወንጀል ከምትጠየቅ ከልጁ ጋር ተደራደራሉ አይቼ በዙሪያው ገደል ሲሆንብኝ ተደራደርኩና እኔም እንከፍለውን ከፍዬ የራሴን በእጅ ያዝኩትን ስልክ አስረክቤ ተስማማልሻለሁ። ኢኤ ብላችሁ ጥሩኝ፣ ያለን መምህር ደግሞ በማህበራዊ የመገናኛ ዘዴዎች ትዳሬ ተናግቷል፣ እኔም በሽታ ላይ ወድቄያለሁ ይላል። ኢትዮጵያ ውስጥ ነው የምኖረው፣ ባልተቤቴ ዱባይ የሚባል ሀገር ነው ያለች እና ያኔ በተወሰነ እኔና ሷ እንጋጫለን፣ ዝም ብለን በወሬ ማለት ነው። እንትን በቃ በሰው አሉ ባልተዋሪ ባልሽ እንደዚህ ይሰራ ምናምን በማለት ማለት ነው። እኔ በቃ የሆነት በስራ ጉዳይ የሆነ ከሴት ጋር ምናምን ልቆም እችላለሁ። ያኔ ፎቶ ቀረጸ ምናምን ባልሻ አግብቷ ምናምን እየተባለ የሆነ ወሬ አሉባልታ ነገር እንደዛ ይልኩላት። ሴት ጋር የሆነ ለስራ ቁጭ ልል እችላለሁ። የተለያዩ እኔ በመሰረቱ መምህር ነው ስራዬ ማለት ነው። ከልጆች ጋር የተለያየ ስሰራ ምናምን ሳስረዳቸው ያኔ ቀርጸ ምናምን። ይሄ ጉዳቱ ያመዘነው በቃ ይህን ለሷ ሰንዳ ያርገውላታል ፎቶ ያኔ ጉዳቱ ለኔ ያመዘነብኝ በቃ በመገናኛ ብዙኃን አማካኝነት ስሜ ጠፍቷል፣ የሚለው ኢኤ ከዚያን ጊዜ አንስቶ የቴክኖሎጂው አድናቂ መሆኑ ቀንሷል። ይህ አሪፍ ነው ምናምንል ነበር በሰዓቱ ማለት ነው። ወጭን ቆጣቢ ነው ምናምንል ነበር ማለት ነው በሰዓቱ። እና እንደኔ የደረሳቸው ያጋጠማቸው ብዙ ሳውዲ አረቢያ፣ ኳተር የተለያዩ ወንድሟቸው፣ እህታቸው፣ ሚስቶቻቸውን የላኩ ሰዎች አሉ። እና በፊት ይጣሉ ነበር እንደዚህ ለምን ለምን ትጣሉት? እኔ በሆነ አልጣለም። ይሄ ወጭን ቆጣቢ ነው ነበር በፊት በሰዓት ማለት ነው። ቆጣቢ ቢሆንም ጉዳቱ ያመዘነ እየሆነብን ነው የሚገኘው ማለት ነው። ረዳት ኮሚሽነር የማነ ገሰሰው አዲስ አበባ በሚገኘው የፌዴራል ፖሊስ ኮሚሽን የኮሚሽነር ጀነራል ጽፈት ቤት ኃላፊ ናቸው። ከላይ የጠቀስናቸው አይነት ገጠመኞች ለፌዴራል ፖሊስ አዲስ አይደሉም። ወደ ዓለሙ ግንኙነት ያው በርካታ ዜጎች በዚህ በድህረ ገጽና ከዓለም የሚገናኙበት ነው ከዚህ ጋር የተያያዘ ያው የሚፈጸሙ ወንጀሎች አሉ፣ በህብረተሰቡ ማለት ነው። አንደኛው ስም ጋር በተያያዘ የግለሰቦችን ስም ያልፈጸሙትን ወንጀል ፈጽሟል እየተባለ መልካም ዝናቸው በፌስቡክ አካባቢ አማካኝነትና በልዩ ድረገጽ ይወጣል። ሌላኛው የሚያደርጉት ሀሰተኛ አዋዦችን በተለይም በብሔር ብሔረሰቦች መካከል የሚኖረውን ይሄ መተማመንን ጥርጥር እንዲኖር በተማሳይ መልኩ ያልተደረገ ነገር ተደረገ እየተባለ በርካታ ወሬዎች የሚነዙበት ሁኔታ አለ። ከዛ ምናላት ይሄ ከፌስቡክ ነው። እንደዚሁም በቴክኖሎጂ ከዚህ ከሳይበር ክራይም ጋር የተያያዘም በርካታ ከዚህ ከፋይናንሻል ወንጀል ጋር በተያያዘም የሚሰሩበት ሁኔታ ነው ያለው። እነዚህ ጥቃቶች በኢትዮጵያ ሕግም ያስቀጣሉ። በሀገራችን አሁን አዲስ ወንጀል ነው አዲስ የሳይበር ክራይም የሚልም ወጥተዋል። ስለዚህ እንደዚህ አይነት ወንጀል በሚገኝበት ጊዜ ፖሊስ ምርመራ ያደርጋል። በራሳችን የምንመረምራቸው የግለሰቦቹ እንደዚህ ማንነታቸው እየቀያየሩ ነው የሚያደርጉት የእነዚህም በልዩ ልዩ በአይፒ አድሬስ እንደዚሁም በሚያደርጉት ግንኙነቶች ከሚመለከታቸውም ስራ ክፍሎች ጋር በመነጋገር ሰዎችን ያው ለማወቅ ሙከራ ይደረጋል። ከዛ ከተያዙ በህገ አግባቡ ይጠየቃሉ ማለት ነው። ለምሳሌ ያህል የመልካም ሰው ዝና እንድናጥፍተው ከሆነ በዛ በሀሰተኛ ስም ማጥፋት፣ ሌሎች እንደየሰሩት የወንጀል አይነት ማለት ነው ይጠየቃሉ። በግለሰቡ ላይ ለደረሰው ጉዳት ልልክ በደረሰው መጠን ውስጥ ከመልካም ስምና ዝና ጋር የተያዘ ከሆነ አንደኛ ክስ ነው። ሁለተኛ ነገር ደግሞ የሚጠብቃቸው የሳይበር ክራይም የሚል የወጣ ያለ አሁን አዲስ የወንጀል ህግ በዚህ ከሳይበር ጋር በተያያዘም ይጠየቃልና ተደራራቢ ነው። ቅጣቱ ከባድ ነው ማለት ነው። ይደርሳቸዋል። ተደራራቢ የሆነ ክስ ይመሰረትባቸዋል። እነዚህ ግን ፖሊስ ያወቃቸው ክሶች ከሆኑ ነው። ተጠያቂዎች መቼና የት ነው ለፖሊስ ማሳወቅ የሚገባቸው? ለጊዜው እነሱ ራሳቸው ነው የሚወስኑ። ተጠቃሁ ወይ ደግሞ ጉዳት ደርሱብኛል በሚሉበት ሰዓት ነው። የት ሂዶ ያመለክታሉ የሚለው ግን በአዲስ አበባ ከሆኑ በአዲስ አበባ ፖሊስ ሊሆን ይችላል፣ ወይም በፌዴራል ፖሊስ ሊሆን ይችላል። ስለዚህ ሊያመለክቱ የውጭ ባህሪ ካለው ውዝን አዲስ አበባ ለምሳሌ ከሆነ አዲስ አበባ ፖሊስ ያጠራዋል። የውጭ ባህሪ ካለው ግን ያው ለፌዴራል ፖሊስ ያመለክታሉ ማለት ነው። ከኢንተርፖልና ና ከሌላ የሚያያ ስለሆነ በማህበራዊ መገናኛ ዘዴዎች የሚፈጸሙ ወንጀሎችን አስመልክቶ ባጭሩ የቃኘንበት የወጣቶች አለም ዝግጅት በዚሁ ይጠናቀቃል። ልደት አበበ ነኝ። ጤና ይስጥልኝ።